የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምን አመሻችሁ አድማጮቻችን። ከአሜሪካ ድምፅ ራዲዮ የጋቢና ቪኦኤ የቀጥታ ስርጭት ጀምረ። አብራችሁን ካመሻችሁ ከምትሰሟቸው ጉዳዮች መካከል በጎንደር የጥምቀት አከባበር ወቅት የደረሰው አደጋ መጠን ይፋ ተደርጓል። ሶስት ሰራሰት ከሁለት መቶ አምሳ የሚሆኑ ናቸው። መጣው ወደ ጤና ጣቢያ ይተን የሽኛቶቸ አንድ ሰዎች አሉ። በአጠቃላይ እኛ ጋር የታከሙት ወደ ሁለት መቶ ሰላሳ ናቸው። የጎንደር ዩኒቨርሲቲ ሆስፒታል ሜዲካል ዳይሬክተር ዶክተር አሸናፊ ታዘበው ናቸው። በጥምቀት ባለ አከባበር ወቅት ባህረርና ድሬዳዋ ተፈጥረው ስለነበሩ ግጭቶችም እናነሳለን። በሌላ ጉዳይ ኢትዮጵያ ከዓለም አቀፉ የገንዘብ ተቋም ያገኘችው ብድርና ድጋፍ እንዴት ይጠቅማታል? ምንስ ታሳቢ መደረግ አለበት? ስንልም ጠይቀናል። መንግስት ታዳጊ ሀገር ስለሆነ በተወሰነ ደረጃ ጣልቃ መግባት አስፈላጊ የሆነበት ኮንዲሽን ስለሚኖር ይህን ጉዳይ ላይ በደንብ ሊያስቡበት ጥሩ ነበረ። የፋይናንስ ጉዳዮች ተንታኙን አብዱል መናን መሐመድን የሰማናቸው ተጨማሪ ጉዳዮችም አሉ። በመስተንግዶ ሀብታሙ ስዩም አብሬያችሁ አመሻለሁ። ከሁሉ በፊት ግን አጫጭር የዓለም ዜናዎችን ኤደን ገረመው አሰማናለች። ከሶማሊያው ጽንፈኛ ታጣቂ ቡድን ከአልሸባብ ከፍተኛ ባዕዳን ተዋጊዎች አንዱ ከድቻለሁ ሲል አስታወቀ። ተዋጊው ሞቃድሾ ከመንግስት ጋር ነኝ ብሏል። ዙቤር አልሙሃጅር እንደ አውሮፓውያን አቆጣጠር በሁለት ሺህ ስድስት ነው ከለንደን ወደ ሶማሊያ ተጉዞ አልሸባብን የተቀላቀለው። ከዚህ ወዲህ በቡድኑ ኃላፊ እርከን እያደገ ሄደው የአልሸባብ ሃይማኖታዊ ምሁራን ስብስብ የሆነው የሹራ ምክር ቤት አባል እስከመሆን የደረሰ ሰው መሆኑም ታውቋል። ሊቢያ የነዳጅ ዘይትዋን ማምረቷ እንድትቀጥል በዚያ ያለው የዩናይትድ ስቴትስ ኤምባሲ አሳሰበ። ኤምባሲው ጥሪውን ያቀረበው የአማጽያኑ መሪ የሀሊፍ ሐፍጣር ኃይሎች በርካታ ዋና ዋና የነዳጅ ምርት ማውጫዎችና ማስተላለፊያዎችን መዝጋታቸውን ተከትሎ ነው። የሐፍጣር ተዋጊዎች አብዛኛውን የነዳጅ ምርት ያቋረጡት እሁድ በርሊን ላይ ከተካሄደው የሊቢያ ሰላም ዓለም አቀፍ ጉባኤ አስቀድመው መሆኑን የተገለጸው የሊቢያ ብሔራዊ የነዳጅ ዘይት ኮርፖሬሽን የነዳጅ ምርቱ መቋረጡ ሀገሪቷን በቀን ሃምሳ አምስት ሚሊዮን ዶላር ያከስራታል ተብሏል። የዩናይትድ ስቴትስ ኤምባሲ ዛሬ ባወጣው መግለጫ የነዳጅ ምርቱ መዘጋቱ የሊቢያ ሕዝብ ያለበትን አጣዳፊ የሰብአዊ ደህንነት ችግር ያባቢሳል የሚል ጥልቅ ስጋት አሳድሮብኛል ብሏል። በሌላ በኩል የሊቢያ የነዳጅ ምርት ቢቋረጥም የነዳጅ ዋጋ ግን ቀንሷል። የሀሊፋ ሀፍታር ኃይሎች ዓለም አቀፍ እውቅና ያለው መንግስት ወደሚቀመጥባት ወደ ዋና ከተማዋ ትሪፖሊ አቅጣጫ እየገፉ ናቸው ናቸው። የሁለቱ ተፋላሚዎች ወገኖች ተወካዮች በበርሊኑ ጉባኤ ላይ በቀጥታ አልተነጋገሩም። ሌሎቹ የጉባኤው ተሳታፊዎች ናቸው ተኩሱን አቁሙን ለመደገፍና ከአሁን ቀደም የተባበሩት መንግስታት ድርጅት በሊቢያ ላይ የደነገገውን የጦር መሳሪያ ማዕቀብ ለማክበር የተስማሙት። ማዕቀቡ ቢጣልም ቱርክ የትሪፖሊውን መንግስት የሚረዱ ወታደሮችን አዝምታለች። ኮሮና ቫይረስ የሚሉት አዲሱ ቫይረስ ከተቀሰቀሰባት ከቻይና አልፎም በሌሎች ሀገሮች ይዛመታል ተብሎም እየተጠበቀ ነው። የዓለም የጤና ድርጅት ሌሎች ሀገሮችና መንግስታት የቫይረሱን መዛመት ለመከላከል ሌሎች ሀገሮችና መንግስታት በጤና ተቋማት የመከላከል እርምጃዎች እንዲወስዱ ተማጽኗል። በቫይረሱ የተጠቁ 278 ሰዎች መኖራቸውንና ስድስት ሰው ሞትን ያሰሙ የጤና ድርጅቶችም የዓለም የጤና ድርጅትም አረጋግጧል። የዓለም የጤና ድርጅት የኮሮና ቫይረስ ዓለም አቀፍ ትኩረት የሚጠይቅ አጣዳፊ የህዝብ ጤና ጥበቃ ጉዳይ ይሁን አይሁን ለማጠን ነገ አስቸኳይ ስብሰባ እንደሚያካሄድም አስታውቋል። የዓለም የጤና ድርጅት ቃል አቀባይ ታሪክ ጃሳሬቪክ ስለ አዲሱ ኮሮና ቫይረስ ብዙም የሚታወቅ ነገር እንደሌለ ገልጸው በመሆኑም እንዴት እንደሚዛመት፣ ህመሙ ምን ያክል ከባድ እንደሆነ እና ምን ያክልስ ተዛምቷል፣ ምንጩስ ምንድን ነው የሚሉትን ጥያቄዎች ግልጽ ያለ መልስ እስካሁን እንደሌለ አስረድተዋል። አድማጮች ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሬ ጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን እናመሰግናለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ በፌስቡክ በበይነ መረብ ገጻችን፣ እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። የጥምቀት ሁኔታ እየተከበረባት በነበረችው ጎንደር የእንጨት ርብራብ ተደርምሶ ከአስር የሚልቁ ሰዎች ሕይወት እንደተቀጨ ወደ መቶ የሚጠጉ ደግሞ ጉዳት እንደደረሰባቸው ተሰምተዋል። ትናንት ምሽት አስቴር ምስጋናው በስልክ ያገኘቻቸው ሁለት የዓይን እማኞች ያዩትን አጋርተው ነበር። በዕለቱ የአከባበሩን መድረክ በመምራት ላይ ከነበሩት መምህር አስካለ ካሳ እንጀምር። የተፈጠረው ግዱር ሲከሰሱ ለብዛት ነበሩ ህዝቦች ነበሩ እና አሰራሩ የሚችለው ከሚችለው በላይ ሰው በፍቅር የሚከታተለው ስለነበረ በዚህ የጉዳቱ መጠንስ ምን ያህል ነው ምን ያህል ሰው ጉዳት ደርሶበታል ምን ያህል ሰው ሲወቱ አልፏል እ ጉዳት የደረሰባቸውስ እ በስፍራው የነበሩት የይንማኝም በወቅቱ የነበረውን ሁኔታ እንዲህ ገልጸውታል። እኔ መላከ ፀሀይ ቆሞች አባ ገብረ ሚካኤል ሲፈራው ያው ከስራቸው ነበርኩኝ። በወቅቱ ወዲያውኑ ያበ በመቀመጫ አገልግሎት ተብሎ እንደዚህ እንደ ቆጥ ነገር የተሰራ ነው እና እሱ አራርቀው ስለተከሉት የሰዎቹን ዶዝ መሸተብ አልቻለም። ና በልዛቸው ሲወጡበት ወደቀ። ከፖለቲካ ከምንጀምር ጋር አይያዙ እንጨቱ በአምሳ ሴንቲ ሜትር ስለ በአንድ ሜትር ስለተተከለ የሰዎቹን ክብደት መሸከም ስላቃተው ትናንት በጎንደር ከተማ በተከበረው የጥምቀት ባለወቅት በደረሰው የእንጨት ርብራ መደርመስ የሞቱ ሰዎች ቁጥር አስር መሆኑን የጎንደር ዩኒቨርሲቲ ሪፈራል ሆስፒታል ዛሬ አስታውቋል። ይህና ተያያዥ ጉዳዮችን የሚያነሳው ቀጣዩ የአስቴር ምስጋናው ዘገባ የሚጀምረው የሆስፒታሉ ሜዲካል ዳይሬክተር ዶክተር አሸናፊ ታዘበው በእጃቸው ያለውን የተጎጂዎች ቁጥር ከሚያጋሩበት ነው። እኛ ጋር እንግዲህ የመጣው ከሁለት መቶ ሰላሳ እስከ ሁለት መቶ አምሳ የሚሆኑ ናቸው። መጣው ወደ ጤና ጣቢያ አይተን ይሽኛላቸው አንድ ሰዎች አሉ። በአጠቃላይ ነገር የታከሙት ወደ ሁለት መቶ ሰላሳ ናቸው። የሟቾች ቁጥርም እንግዲህ በነበረው መረጃ እናንተ ስንት እንደነበራቸው ባላውቅም እኛ እስከ ትናንትና እንትን በነበረ በሆስፒታላችን ኮንፊርም የተደረጉት ዘጠኝ ናቸው። የከተማ ፖሊስ ያረጋገጠው አንዳለ እሱም እናውቃለን፣ አስር እንደሆነ እናውቃለን። አሁን ሆስፒታሉ ላይ ያሉ ተጎጂዎች ምን ያህል ናቸው? ያሉበት ሁኔታስ? ዘማን የነበሩ አብዛኞቹ ገና የሚባል ስቴት ላይ ነው ያሉት፣ ጥሩ ላይ ናቸው። አንድ ነው ክሪቲካል የምንለው በጣም ጽኑ ህሙማን ውስጥ ያሉ አንዱ በጣም ላይፍ ትሬትኒንግ ነው። ቢያንስ ግን ከአርባ እስከ ሀምሳ የሚሆነው ትላንት ለአሜሪካ ድምፅ አስተያየት የሰጡ የአይንማኞች የሟቾቹ ቁጥር አስራ ሁለት እንደነበር ነው የገለጹት። የደረሰው ጉዳት የፈጠረውን ስሜትና በአካባቢው ያለውን ሁኔታ የጠየኳቸው የትላንቱ የጥምቀት በዓል አከባበር ስነ ስርዓት በመድረክ መሪነት የሰሩት መምህር አስካልካሰው ተከታዩን ብለዋል። ዛሬ ሰላም ነው የተከበረው። ጥሩ በዓል ነው የነበረው። ተረጋግቷል። ታቦቶችን በሰላም ወደ መኖሪያ ክብራቸው ገብተዋል። በዓሉም የተረጋጋና ሰላማዊ የሆነ በዓል ነው የተከበረው። የጎንደር ወጣቶች እና የጎንደር ክርስ አደጋ በደረሰባቸው ሰዎች ተረባርበው ወደ ሆስፒታል የሚደርስን ወደ ሆስፒታል ልብሳቸውን እያወለቁ ወጣቶቹ ተሯሩጠው በቃ ልጆቹን መታገዝ በሚቻለው ሰዓት አግዘዋል። ያው በአዘኑት ባረፉት ህይወታቸው ባለፈው ሰዎች እና ጉዳት በደረሰባቸው ሰዎች ሊተመስገኙ ሀዘን ተሰምቷታል። በሀዘን ውስጥም ቢሆን የበዓሉ ቀጣይ ስነስርዓቶች በዛሬው ዕለት ሲካሄዱ መዋላቸውን እኒው አስተያየት ሰጪ ጠቁመዋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው አስቴር ምስጋናውን ለቀደሙት ዘገባዎች እናመሰግናለን። ቀጣዩ ዘገባም በጥምቀት ባለ ወቅት ከተፈጠረ ክስተት ጋር የሚያያዝ ነው። በሐረር ከተማ በጥምቀት ባለ አከባበር ወቅት በተፈጠረ ግጭት ተሳፊ በቁጥጥር ስር መዋላቸውን የሐረሬ ክልል የፍትህና ጸጥታ ጉዳዮች ኃላፊ አቶ ናስር የሱፍ ለቪኦኤ ተናግረዋል። የከተማው የጸጥታ ሁኔታም እየተመለሰ ነው ተብሏል። በአንጻሩ በድሬዶ አንዳንድ ቦታዎች ያለው ውጥረት አሁንም አልረገበም ይላል ቀጣዩ የአዲስ ቸኮል ዘገባ። በሐረር ከተማ ተፈጥሮ የነበረው ግጭት መረጋጋቱን የክልሉ መንግስት አስታውቋል። የክልሉ ፍትህና ጸጥታ ጉዳዮች ቢሮ ኃላፊ አቶ ናስር ዩሱፍ በተለይ ለአሜሪካ ድምፅ በሰጡት ቃል፣ በዛሬው ዕለት የሚካኤል ቤተ ክርስቲያን ታቦት በሰላም መግባቱን፣ ነዋሪዎች ተፈናቅለውበታል በሚባለው በተለምዶ መጠለያ በተባለው ሰፈርም ከፍተኛ የጸጥታ ጥበቃ እየተደረገ መሆኑን አስረድተዋል። የግጭቱን መንስኤ ከልሙጡ ሰንደቅ ዓላማ ጋር የተያያዘ ነው ብለዋል አቶ ናስር። በጥምቀት በዓል ምክንያት አድርጎ እንግዲህ ያው አካባቢ ማስዋብ ሁኔታ ነበረ። ይህን ከኝነት ውጭ የሆኑ ሌሎችን የሁለቱንነት ለመጋጨት የፖለቲካን ፍላጎት ለመሙላት የተለያዩ አካባቢ ከእምነት ተቋም ውጪ ባንድራ ልሙት ባንድራ ህግ የማይፈቀድ ባንድራ ውጭ ለመሰቀል እና ወደ ግጭት የመራት ሁኔታ ነበረ። በዚህ መካከል ሄዶ ባንድራ ጂ መውረድ አለበት ምክናት ይህ ነገር ስነጋገሩ ወደ ግጭት ሁለት ወጣቶች የመሩበት ሁኔታዎች ነበሩ። ከዛ ተረድቶ ይሄ በፊትም ታቅዶ የስሩ ስለሆነ ቶሎ ወደ ግጭትን እምነት የመቀየር ሁኔታ ነበረ። ይሄ ግጭት

ሰው አዘጋጆም ያው ንብረቱ እየመቀጠል ንብረቱ እየመወደም ሁኔታዎች ነበረ። ይሄ በእምነትም ሳይሳ ካለ ሲቀር ወደ ቤር የመቀየር ሁኔታዎች ነበሩ። ይሄ ያው አፍራሽ ፖለቲካን የያዙ ቡድኖች ናቸው። ይህን ያደረገ በግጭት በግጭቶቹ የቆሰለ እንጂ የሞት እንደሌለ የገለጹት አቶ ናስር ከአስራ ሰባት በላይ ተጠርጣሪዎችና ሲጠቀሙባቸው ነበር የተባሉ ተሽከርካሪዎችም በቁጥጥር ስር መዋላቸውን ገልጸዋል። በፖሊስ ጣቢያ ላይ ጥቃት ተፈጽሞ በቁጥጥር ስር የዋሉት ተጠርጣሪዎች አምልጠዋል ተብሎ የተነገረው መረጃም ስህተት ነው ብለዋል። ፖሊስ ጣቢያ ላይ ጉዳት ደርሷል። ያመለጠ እስረኛ የለንም። ጉዳቱ በፖሊስ ጣቢያ ላይ ጉዳት እንደደረሰ ነው። ያ አሁን የጠቀዝነ ፎቆች ጎን ለጎን ነው ያለው እና እዚህ ላይ ጉዳት ደርሷል። ወጣ እስረኛም የለንም እና ለቀጣይም አቅማችን አጠናክረን ይሄ ጋንትን ለመረጋጋት ወንጀለኞችን ለመያዝ ዝግጅት ላይ ነው ያለ ነው። በትላንት ነው ዘገባችን ኦፌኮ ቢሮ የተከራየበትን ሕንጻን ጨምሮ በከተማዋ የተወሰኑ ሕንጻዎችና የንግድ ቤቶች ጥቃት እንደተፈጸመባቸው መዘገባችን ይታወሳል። በተመሳሳይ በትላንትና ሁለት ከሰዓት ድሬዳዋ ሳቢያን አካባቢ የጎርጎሮስ ታቦት ሲገባ በተነሳ ግጭት አንድ ሰው ሞቶ በርካቶች እንደቆሰሉ የድሬዳዋ ፖሊስ ኮሚሽን ህዝብ ግንኙነት ዳይሬክተር ኮማንደር ገመቹ ካቻ ለጋዜጠኞች አስታውቋል። በዓሉ ያለምንም የጸጥታ ችግር ሲከናወን ቆይቷል። ትናንት ጥር 11 2012 ዓ ም 1 ሰዓት ገደማ ሁሉም ታቦታት ወደ መንበራቸው በሰላም ገብተዋል። ነገር ግን በድሬዳዋ ከተማ ቀበሌ 02 ልዩ ስሙ ጀርባ ተብሎ ከሚጠራው አካባቢ ጎርጎርዮስ ታቦት ወደ መንበሩ ለመግባት ጥቂት መንገድ ሲቀረው በተከሰተ ግጭት አንድ ሰው በድንጋይ ተመቶ በህክምና ላይ እንዳለ ህይወቱ አልፏል ሰባት ሰው ላይ በጥይት ተመቶ ከባድና ቀላል አካል ጉዳት ደርሰዋል አስራ አራት የፖሊስ አባላት በደረሰባቸው ድብደባ ከባድና ቀላል አካል ጉዳት ደርሰባቸዋል ከዚህ ጋር ተያይዞ አንድ የከብቶች መኖ መጋዘን በእሳት ተቃጥሏል አንድ መኖሪያ ቤትም እንደዚሁ በእሳት ተቃጥሏል ሁለት መኪናም በእሳት ተቃጥሏል አንድ መኪና የመሰባበር አደጋ ደርሶበታል። ለስራ የወጣ አንድ የፖሊስ መኪናም እንደዚሁ ተሰብሯል። ሶስት መደብር ተዘርፈዋል። የተለያዩ መኖሪያ ቤቶችም እንደዚሁ የተዘረፉበት ሁኔታ ነው ያለው። ድሬዳዋ በዛሬው ዕለት የቅዱስ ሚካኤል ታቦት በሰላም የገባ ሲሆን ሳቢያን አካባቢ የነገሰው ውጥረት ግን አለመርገቡን ነዋሪዎች ለቪዮ ያስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስ ቸኮልን ለዘገባው እናመሰግናለን። እነኚህ አሳዛኝ ክስተቶች በተለያዩ የአገሪቱ ክፍሎች ቢፈጠሩም በአብዛኞቹ የኢትዮጵያ ስፍራዎች በዓሉ በሰላም ሲከበር እንደዋለ ከነዋሪዎች ሰምተናል። በአምቦ ያገኘናቸው የበዓሉ ተሳታፊዎች የነገሩን በአጭሩ እንስማ። ስሜ አብዲሳ ይባላል። ነዋሪነት እዚህ አምቦ ከተማ ውስጥ ነው። በዓሉ በጣም የደመቀ ነው። በጣም ደስ በሚል ሁኔታ ነው እየተከበረ ያለው። እጅግ በጣም ደስ የሚል ከወትሮ የበለጠ በጣም ደማቆ ነው እየተከበረ ያለ። ሙሉ አድማሱ ይባላል። በዓሉ በጣም አሪፍ። በዓሉ እንግዲህ ይሄ ብዬ የምገልጽል ነገር የለም በጣም ደስ የሚለው ስርዓቱ። ሁሉም ነገር በጣም ደስ ይላል። እንግዲህ ታቦቱም በስርዓት እየሄደ ነው። ሰውም፣ ፖሊሶቹም ደግሞ ተባብሮ እንደዚህ ማየቱ በጣም ደስ ይላል። ወቅት ሎሚ ውርወራ ነበር። እስኪ ስለሱ ያስታውሱልኝ። አሁን ሰው ተዘጋጅቶ ይሄዳል። ያው ሴቷም ታውቃለህ። ቡም ይተዋወቃል ግን ያው በዛ ሰዓት እየተጫጩ ይገባሉ ማለት ነው። ሰላም አንድነት፣ ህብረት፣ ወንድማማችነት እየታየ ከትላንትና ጀምሮ መንገድ በሁማተ ወጣቶቹ ቤቱንም አዲስ መልክ በመስራት ብዙ ሁኔታዎችን ሲያካሂዱ የነበረ ነው። ቆንጆ ሆኖ ሰላም አለ፣ አንድነት አለ፣ ፍቅር አለ። ቀደም ብለን የሰማናቸውን ምእመናንን ጠይቆ የላከልንና ኮር መልካ ነበር። እናመሰግናለን። አሁን ወደ ቀጣዩ ዘገባ እንሻገር። ከሰሞኑ ዓለም አቀፉ የገንዘብ ተቋም አይኤምኤፍ ለኢትዮጵያ ወደ 3 ቢሊዮን ዶላር የሚጠጋ ገንዘብ በብድርና ድጋፍ መልኩ እንዲሰጥ መወሰኑ አስታውቋል። ለመሆኑ የገንዘብ የኢትዮጵያን ምጣኔ ሀብት በምን መልኩ ያግዛል? ለተሻለ ውጤትስ ምን ዓይነት ጥንቃቄዎች መወሰድ አለባቸው? ቀጣዩ የጋቢና መደብር መሰናዶ ይነግረናል። በአውሮፓውያን አቆጣጠር መስከረም 2019 ላይ ኢትዮጵያ በ2030 ዓ ም በምጣኔ ሀብት ረገድ ከፍ ያደርገኛል ፍላጎቴን ያሟላልኛል ያለችውን እቅድ ይፋ አድርጋለች የእቅዱ መጠሪያ ሀገር በቀል የምጣኔ ሀብት ማሻሻያ ይባላል ይህ እቅድ ይሳካ ዘንድ ሀገሪቱ የደጋፊዎችና አበዳሪዎችን ደጅ ስትጠና ከርማለች አውንታዊ መልሳቸውን ከሰጡት መካከል አንዱ ዓለም አቀፉ የገንዘብ ተቋም አይኤምኤፍ ነው ዋናነት ጠቅላይ ሚኒስትር አብይ በኢኮኖሚ ዘርፍ ላይ የአገር በቀል ማሻ ፕሮግራም በሚል ያቀረቡትን ለማስተዋወቅ እና እሱን ደግሞ የኢኮኖሚ ማሻ ፕሮግራሙን ተግባራዊ ለማድረግ የሚያስችል የገንዘብ ድጋፍ ለማሰባሰብ ያለመ ነበር። ያንን ካጤኑ በኋላ ሶስት ወር ተኩል በኋላ የአይኤምኤፍ ሁለት ነጥብ ዘጠኝ ቢሊዮን የአሜሪካን ዶላር ለሶስት አመት የሚውል ድጋፍ ፋይናንስ ያጸደቁበት ሁኔታ እንዳለ ይታወቃል። የሰማችኋቸው በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋን ነው ከሰሞኑ የኤምባሲያቸውን የግማሽ ዓመት አፈጻጸም ለማሰማት በጠሩት ጋዜጣዊ መግለጫ ላይ ከተናገሩት የተወሰደ ነው። አይኤምኤፍ በድረገጹ ላይ ባተመው ማስገንዘቢያ ላይ በሦስት ዓመታት ውስጥ ተከፋፍሎ የሚሰጥ የሁለት ነጥብ ዘጠኝ ቢሊዮን ዶላር ብድርና ድጋፍ አቅርቦት ለኢትዮጵያ መፍቀዱን ያወሳል አምባሳደር ፍጹም ይሄ ገንዘብ የኢትዮጵያን ምጣኔ ሀብት እንዴት ሊደግፍ እንደሚችልም አብራርተዋል። በዚህ መልክ የሚመጣው ገንዘብ በቀጥታ ወደ መንግስት የሚገባ ላይ በመሆኑ መንግስት በዋናነት የማክሮ ኢኮኖሚን ለማረጋጋት ይጠቀምበታል። የማክሮ ኢኮኖሚ በሚረጋጋበት ሰዓት አምራቾች፣ ኤክስፖርተሮች ይበረታታሉ። ስለዚህ የኢትዮጵያ የባላንስ ኦፍ ፔይመንት ይሻሻላል። የባላንስ ኦፍ ፔይመንቱ መሻሻል የዋጋ ግሽበትንም ያሻሽለዋል። ኢኮኖሚውም እድገቱን ጨምሮ እንዲሄድ ያደርገዋል። መንግስት ይህን ብቻ አይደለም፣ በአሁኑ ሰዓት ከፍተኛ እርምጃዎች ከስር ከስር እየወሰደ ነው። ለምሳሌ አዳዲስ ኢንቨስትመንቶች በመንግስት እንዳይከናወኑ አቁሟል። ነባር ኢንቨስትመንቶችን የማጠናቀቅ መውጠር የሚያመሰጠ ብለዋል። ይሄ መሆኑ ገንዘብ ለግል ዘርፉ በባንኮች ያለው ገንዘብ ለግል ዘርፉ እንዲውል አቅም ይሆናል ማለት ነው። ሀያ ዓመታትን ለሚጠጉ ጊዜያት የፋይናንስ ጉዳዮች ባለሙያና አማካሪ ሆኖ የሰሩት በአሁኑ ሰዓት በእንግሊዝ የኤደንብራ ንግድ ትምህርት ቤት የኢንዱስትሪያል ፖሊሲ የዶክትሬት ተማሪ ሆኑት አብዱል መናን መሐመድ ኢትዮጵያ ያገኘቻቸው ድጋፎችና ብድሮች በተለይ ሀገሪቱን ከተጋረጠባት የውጭ ምንዛሬ እጥረት ለማውጣት ያላቸውን አቅም በመልካም ጎንነት ያነሳሉ። ሆኖም ብድርና ድጋፉን ለኢትዮጵያ የሰጠው የፋይናንስ ተቋም የዘረዘራቸው ቅድመ ሁኔታዎች በጥንቃቄ ሊመረመሩ ይገባ እንደነበረ ይናገራሉ። ወደ ከንዲሽኖ ዝርዝር በምንገባበት ሰዓት አንደኛው የኢትዮጵያ መንግስት ወደ ፍሌክስብል የሆነ ኤክስቼንጅ ሬት ሪዥም ይላል። ፍሌክስብል ማለት የውጭ ምንዛሬው በአሁኑ ሰዓት እየተሰመን ያለው ብሔራዊ ባንክ ጣልቃ በመግባት ኦልሞስት ማኔጅድ ፍሎቲንግ ይሉታል፣ በአንዴ እንዳይወድቅ ማለት ነው። I am going to come so, so, so, so, condition, with region. the you to to the the ዓላማውም መሰረታዊ ለሆነ ኢንፍራስትራክቸርና ፖቨርቲ ሪደክሽን ነው ይላል። ይህ ማለት ከሞላ ጎደር የመንግስት ኢኮኖሚ ጠልቃ ገብነቱን ሊሚት ያደርጋል ማለት ነው። እሱም ብቻ አይደለም፣ መንግስት ታክስ እንዲጨምርም ይፈልጋሉ እነሱ። ለምን መንግስት በሚንሱ እንዲኖር ይፈልጋል? ገቢውና ወጪውን እንዲያመጣጠል ይፈልጋል። ይህ ማለት መንግስት ብዙ ታክስ እንዲጨምር ጫና ስላለበት ህብረተሰቡ ላይ ታክስ የመጨመሩ ነገር ሊኖር ይችላል። ፕሮባብሊ አሁን በቅርብ ሰምተው ይችላል። የኤክሳይዝ ታክስ ጉዳይም ከዚህ ጉዳይ ጋር ተያይዞ የመጣ ሊሆን ይችላል። ቅድመ ሁኔታዎቹ የመንግስትን የፋይናንስ ዘርፍ ጣልቃ ገብነት መቀነሳቸውም ያልታሰበ ምጣኔ ሀብታዊ ችግር እንዳያፈራ አቶ አብዱል መናን ይመክራሉ። የመንግስት የኢኮኖሚ ጣልቃ ገብነት በኢንቨስትመንት መልኩ በደንብ ሊታሰብ ይገባ ነበረ። መንግስት ታዳጊ ሀገር ስለሆነ በተወሰነ ደረጃ ጣልቃ ምግባት አስፈላጊ የሆነበት ከንዲሽን ስለሚኖር ይህን ጉዳይ ላይ በደንብ ሊያስቡበት ጥሩ ነበረ። የፋይናንስ ጉዳዮች ተንታኙ አብዱል መናን መሐመድ አክለውም ዓለም የገንዘብ ተቋም ከተገኘው ገንዘብ መካከል በብድር መልክ የሚወስደው አከፋፈሉ እስከ አምስት ዓመት የሚደርስ የፎይታ ጊዜ እንዳለው የመክፈያ ጊዜውም ረዘም ያለና የወለድ መጠኑ አነስተኛ መሆኑ የአከፋፈል ጫናውን የሚቀንስ መሆኑን በመልካምነት አንስተው ገንዘቡ ጥንቃቄ በተሞላበት ሁኔታ ለጥቅም ካልዋለ የብርን መውደቅ ብሎም የዋጋ ግሽበትን ሊያስከትል እንደሚችል መዘንጋት እንደሌለበት መክረዋል። አድማጮቻችን በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው አሁን የሙዚቃ አፍታን ውሰድ። चलना ሙዚቃውን ወደ ኋላ እንመለስበታለን። ከዚያ በፊት ግን አንድ ቀሪ መሰናዷችንን በመቀጠል እናሰማችሁ። የሳይንስና ከፍተኛ ትምህርት ሚኒስቴር በደህንነት ስጋት ምክንያት ከከፍተኛ የትምህርት ተቋማት የወጡ ከ35,000 በላይ ተማሪዎችን ወደ ትምህርት እንዲመለሱ እየሠራ መሆኑን እንዲሁም ከፍተኛ የትምህርት ተቋማቱንም በደህንነት ካሜራዎች ለማስጠበቅ እየሠራ ሥራ መጀመሩን አስታውቋል። ኤደን ገረመው ዘገባላት በተጠፍቷል ብዙዎችም ከደህንነት ስጋት አኳያ ትምህርታቸውን አቋርጠው ወደ ቀያቸው ለመመለስ ተገደዋል። የሳይንስና ከፍተኛ ትምህርት ሚኒስቴር ታዲያ በዩኒቨርሲቲዎች ውስጥ ያለውን የጸጥታ ሁኔታ በማስጠበቅ በኩል አበክሮ እየሰራ መሆኑን ገልጾ አሁን ላይ በዩኒቨርሲቲዎች ውስጥ ሰላም ስለመጣ ከ35 ሺህ በላይ የሚሆኑና በተለያዩ ምክንያቶች ከትምህርት ገበታቸው ላይ ያልተገኙ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ እየሰራ መሆኑንም አስታውቋል። አቶ ደቻሳ ጉርሙ በሚኒስቴር መስሪያ ቤቱ የሕዝብ ግንኙነት ዳይሬክተር ናቸው። ወደ ሰላሳ አምስት ሺህ ተማሪዎች በተለያየ ጊዜ ከትምህርት ገበታቸው ላይ እንደተፈናቀሉ ትምህርት ላይ የሉም ማለት አይደለም። አንድ ዩኒቨርሲቲዎች ናቸው ግምገማ የተደረገው በወቅቱ የነበረውን ነገር ማለት ነው። አንዳንድ ዩኒቨርሲቲዎች በሳምንት አስራ አምስት ቀንም ምን ሊያጣራ ተቋቁሞ ወደ ዩኒቨርሲቲዎች የሄደው ኮሚቴ እነሱ ያቀረቡትን ሪፖርት ነው። ባለፈው የገመገብ ነው። ይሄ ቁጥር የተነሳው በዛ አንጻር ነው። ግን በየጊዜው በየቀኑ የሚቀያየር ነገር ነው። ሰላሙ ሁኔታ በጣም አስተማማኝ ስላልነበረ ሲመለሱ ቁጥሩ ይሻሻላል ማለት ነው እና ከሁለት ዩኒቨርሲቲዎች በስተቀር በአብዛኛው በሁሉም ዩኒቨርሲቲዎች የተወሰነ የተማሪዎች ቁጥር ከመንጠባጠብ ውጭ በውቅያ ያለጠፉ ተማሪዎች ጥሪ ያቀረቡት አስራ አራት እና አስራ አምስት ስለሆነ አብዛኛው ተማሪ የለም ማለት ነው። እዛ እንደገና ደምቢዶሎ ዩኒቨርሲቲ ላይ ካለው ከጸጥታ ሁኔታ ጋር በተያያዘ የተወሰኑ ተማሪዎች የትምህርት ገበታቸው ላይ የለው። ስለዚህ አሁን ከበአልም ከምናምንም ተያይዞ ማለት ነው ደንብ ከትምህርት ገበታ ላይ ያልተገኙት ግን ይሄ አጠናክረን ይህንኑ እየተገበሩ ነው ያሉት። አሁን አቶ ደቻሳ በዩኒቨርሲቲዎች ውስጥ የፖሊስ ኃይል ከገባ በኋላ የደህንነት ሁኔታውን መሻሻሉን ገልጸው በተለያዩ የሀገሪቱ ክልሎች የሚገኙ ዩኒቨርሲቲዎች በር ላይም የደህንነት ካሜራዎችን በመትከል ላይ መሆናቸውን አሳውቀዋል። ሰላሙ አሁን በጣም ጥሩ ነው፣ ይሻላል ፌዴራል ፖሊስ ጋር መስራት ከጀመርን በኋላ ምንድ ሁለቱ ዩኒቨርሲቲዎች ላይ ራሱ በጣም ትልቅ የሆነ መሻሻል አለ። ስጋት የለም፣ ችግር የለም። በደንብ በስተደረ ይኖ አጠናክረን የምንሄድ ከሆነና ልጆቹም ደግሞ ከስጋት ሊናቸውን አጥብነ ወደ ዩኒቨርሲቲዎች የሚመለሱ ከሆነ ሰላማዊ የመማር ማስተማሩ እናስቀጥላለን፣ እናጠናክራለን ማለት ነው። ሁለቱ ዩኒቨርሲቲዎች ሌሎቹ ሌሎች ዩኒቨርሲቲዎች ግን ያለ ምንም ችግር አሁን ያው ሰላማዊ የመማር ማስተማሩን እያካሄዱ ነው ያሉት። ይህንን አሁን በሁሉም ዩኒቨርሲቲዎች ነው የደህንነት ካሜራዎችን መቅጠም የምንፈልገው የምፈልገው ስለሚያስፈልግ በተለይ ደግሞ የተሻለ አደረጃጀትም የተሻለ የአጠር የምናምን ችግር የሌለባቸው ዩኒቨርሲቲዎች ላይ ከዚህ በፊትም ነበሩ። እሱን አጠናክረን እንቀጥላለን ማለት ነው። አብዛኞቹ ነባር ዩኒቨርሲቲዎች አሏቸው። እነ ይሄን ነገር በትክክል በሚፈለገው መጠንና በሚፈለገው ጥራት ያለመጠቀም ክፍተት ነው ያለው። እሱን ግን አሁን ማጠናከር የሚገባቸውን እና ያሉትን ክፍተቶች ጠግ ነው ይህንን ያደርጋሉ። ሌሎች ደግሞ ይህንን የሌላቸው ዩኒቨርሲቲዎች በሚችሉት ፍጥነት በሚችሉት ጊዜ ይህንን ይገዛሉ፣ ይገጥማሉ፣ ይጠቅማሉ ብለን ነው ለሆነ ማለት ነው መረጃዎችን ከማጠናከር አንጻር የሚረዳ የሚጠቅም ነገር ስለሆነ መሰለጠን የሰው ኃይልና በተሻለ ወንጀልን መከላከል በሚችሉ አካላት መጠበቁ እንደተጠበቀ ሆኖ ይህንንም መጠቀም ግን የተሻለ ጠቀሜታ አለ፣ ያስፈልጋል። ይህንን አጠናክረን ስለዚህ ከሴኩሪቲ ፐርሰንስ ከውጭ የሚገቡ ሰዎችም በተለይ ተማሪ መግቢያ ተለይቶ ማለት ነው በመግቢያቸው በኩል ተማሪ ስለመሆኑ እንደዚህ ተጣርቶ ታይቶ ቢገቡ የተሻለ ነገር ነውና ከተማሪዎች ደህንነት አንጻር አሁን ካለው ሁኔታ አንጻር ሲታይ ጠቃሚ የሆነ ነገር ስለሆነ ይህንን መተግበር አለብን ብለን እየሰራን ነው። አጠንቅተን አጥብቀን ሁሉም ባለድርሻ አካል ሚናውን የሚወጣ ከሆነ እንቀጥላለን፣ እንሄድበታለን። አቶ ደቻ አሳዝ አሁን ባለው ሁኔታ ዩኒቨርስቲዎቹ ደህንነታቸው የተጠበቀና ወደ ሰላማዊ የመማር ማስተማር መመለሳቸውንም ገልጸዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ በጣም እናመሰግናለን። የዛሬው የጋቢና ቪኦኤ ጉዞአችን በዚሁ ተጠናቋል። ከትዊተርና ፌስቡክ አድራሻዎቻችን በተጨማሪ በኢሜይል ጋቢና አት ቪኦኤ ኒውስ ዳትካም ካም ብላችሁ አስተያየታችሁን ላኩልን። አብታሙ ስዩም ሳስተናግዳችሁ ነበር። ከአቀናባሪያችን ሞክቢል ያቤሮ ጋር በዚሁ ተሰናበትን። ተናደሩ። Zo'n raden we wie ooit zijn tafel aan de remote.